ኢትዮጵያ ውስጥ እየተፈጸመ ነው ያሉት ጅምላ እስራት፣ ማሳደድና ማስፈራራት በአስቸኳይ እንዲቆም የመላ ኢትዮጵያ አንድነት ድርጅት መኢአድና የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓን ጨምሮ ሰባት ፓርቲዎች ጠይቀዋል። ደቡብ ኢትዮጵያ ውስጥ ከሚነሱ የክልል ጥያቄዎች ጋር በተያያዘ በንጹሐን ዜጎች ላይ ግድያ ዝርፊያና ወከባ የፈጸሙ ወገኖች ሕግ ፊት ይቅረቡ ሲሉም ፓርቲዎቹ ጥሪ አሰምተዋል። መለስካቸው አማሃ ከአዲስ አበባ ተከታዩን ዘግቧል። ሰባቱ ፓርቲዎች ዛሬ ረፋዱ ላይ በመላ ኢትዮጵያ አንድነት ድርጅት ጽህፈት ቤት በጋራ ሆነው በሰጡት ጋዜጣዊ መግለጫ በአሁኑ ወቅት በመላ ኢትዮጵያ እየተስተዋሉ ናቸው ያሏቸው የሰብአዊና ዴሞክራሲያዊ መብቶች ረገጣ ከጊዜ ወደ ጊዜ እየተባባሰ እንደመጣ እምነታቸውን ይገልጻሉ። እንዲያውም ይህ ኢህአዴግ ትናንት ይዞት የነበረው ሕገ ወጥ አካሄድ ያለቀቀው መቼም የማይለቀው መሆኑን እያረጋገጥን የመጣንበት ሂደትን ያሳያል ይላል ሰባቱ ፓርቲዎች በጋራ ያወጡት የጽሑፍ መግለጫ። ፓርቲዎቹ ለዚህ ክሳቸው እንደ ማስረጃ ያቀረቡት ከሳምንታት በፊት በባህር ዳር እና በአዲስ አበባ ከተሞች በአማራ ክልል ከፍተኛ የመንግሥት ባለሥልጣናትና በከፍተኛ የጦር መኮንኖች ላይ የተፈጸመውን ግድያ ተከትሎ እየተፈጸመ ነው ያሉትን እርምጃ ነው። መግለጫውን በንባብ ያሰሙት የመላው ኢትዮጵያ አንድነት ድርጅት ተቀዳሚ ምክትል ፕሬዚዳንት አቶ አብርሃም ጌጡ ናቸው። የሰኔ 15 ቀን 2011 ዓ.ም የአማራ ክልል ከፍተኛ ባለሥልጣናትን እና የፌዴራል መንግስቱ ከፍተኛ የጦር መኮንኖች ግድያም ተከትሎ እየተፈጸመ ያለው የጅምላ እስራት፣ ማሳደድ፣ ማስፈራራት በአስቸኳይ ቆሞ ሕግና ስርዓትን የተከተለ አሰራር እንዲሰፍን እየጠየቅ የሟቾች ሁኔታ በገለልተኛ ወገን ተጣርቶ በማያሻማ መልኩ ለኢትዮጵያ ሕዝብና ለመላው የዓለም ሕዝብ ሊገለጽ ይገባዋል። በመላ አገሪቱ እየታሰሩ ያሉ የፓርቲ አመራሮችና አባላት ሰበብ እየተፈለገ የተወሰደው የእስር እርምጃ ከዚህ ቀደም የአሸባሪነት ታርጋ በመለጠፍ ከተወሰደው ጋር ተመሳሳይነት ያለው በመሆኑ ይህ ድርጊት ቁሞ ንጹሐን ዜጎች ከስርዓት ሊፈቱ ይገባል። የፓርቲዎቹ መግለጫ የሲዳማ ህዝብ የክልልነት ጥያቄ ሕጉን መሠረት ባደረገ ሁኔታ ተገቢ ምላሽ እንዲሰጠውም ይጠይቃል። ይሁንና ከዚህ ጥያቄ ጋር በተቆራኘ መልኩ ተፈጽሟል የተባለውን የወንጀል ድርጊት ፓርቲዎቹ አውግዘዋል። አቶ አብርሃም ጌጡ በሀገራችን ደቡብ ክልል ከሚነሱ የክልል ጥያቄዎች ጋር በተያያዘ በንጹሐን ዜጎች ላይ ግድያ፣ ዝርፊያ፣ ወከባ የሚፈጽሙ ቡድኖች ተጠያቂ እንዲሆኑና ለህግ ቀርበው የህግ የበላይነት እንዲረጋገጥ እንጠይቃለን። ህዝቡ የሚያነሳቸውን ጥያቄዎች በአፋጣኝ መብትና ግዴታን መሰረት ባደረገ መልኩ ምላሽ መስጠቱ ጉዳት የሌለው ትርፋማ ውጤት ይኖረዋል ብለን እናምናለን። በአዲስ አበባ ከተማ አስተዳደር ጉዳይ የተፈጠረውን ችግርና ራሱን ባላደራ ምክር ቤት ብሎ ከሰየመው አካል ጋር ተያይዞ ፈጽሟል ያሉትን የመብት ጥሰትም እንዲቆምም ፓርቲዎቹ ጠይቀዋል። የአዲስ አበባን ጉዳይ በተመለከተ የሚነሱ ሰጣ ገባዎች የተፈጠሩት የህግ ጥሰቶች ታርመው ባላደረው የሚያደርጋቸውን ሰላማዊ እንቅስቃሴዎች በተገቢ መንገድ የሚስተናገዱ ሆነው በአባላቱና በደጋፊዎቹ ላይ የሚደረገው ማዋከብ መቆም እንዳለበት እየገለጽ ክቡር ጠቅላይ ሚኒስትሩ ሳናጣራ እናስርም አስረንም ማስረጃ አንፈልግም ባሉት መሰረት ማንኛውም ሰው በተናገረው ልክ የተለየ ሀሳብ ዞ በመምጣቱ ሊታሰርም ሆነ ሌላ ጫና ሊደርስበት አይገባም። በዚህ መሰረት መንግስት የዜጎችን የሀሳብ ነፃነት እንዲያከብር እንጠይቃለን። በገዢው ግንባር ኢህአዴግ መስራች አባላት መካከል ማለትም በህወሓትና በአዴፓ መካከል ያለውን አለመግባባትም ተቃዋሚ ፓርቲዎቹን ያሳሰበው ጉዳይ መሆኑን የጽሑፍ መግለጫው ያመለክታል። መግለጫው ሁለቱን የግንባሩን አባላት ለይቶ በስም ባይገልጽም ልዩነቶቻቸውን በፓርቲዎች ምክር ቤት እንዲያቀርቡ በመጠየቁ ይህንኑ የሚያስረዳ ይመስላል። መግለጫውን ዛሬ በጋራ የሰጡት የመላ ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ሕዝብ አብዮታዊ ፓርቲ፣ የኢትዮጵያ ዴሞክራቲክ ኅብረት፣ የኢትዮጵያ ብሔራዊ አንድነት ፓርቲ፣ የኦሮሞ ነጻነት ንቅናቄ ፓርቲ፣ የአፋር ሕዝብ ነጻነት ፓርቲ እና የአፋር ሕዝብ ፍትሃዊ ዴሞክራሲያዊ ፓርቲ እንደሆኑ መግለጫው ይዘረዝራል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ